ይህ ዓለም አቀፉ የአድቬንቲስት ሬዲዮ ጣቢያ ነው። የተስፋ ድምፅ ዓለም አቀፉ የአድቬንቲስት ሬዲዮ ጣቢያ ብሩህ ተስፋን የተሞሉ ፕሮግራሞቹን ይዞ አሁን ይጀምራል። ያሰነበታችሁ ውድ አድማጭ ተመልካቾቻችን ይህ በየሳምንቱ የተዘጋጀ የሚቀርብላችሁ የመጽሐፍ ቅዱስ ጥናታችን ነው። ባለፈው ሁለት ሳምንት እንዳጠና ነው የዮሐንስ ወንጌልን እያጠናን ያለ ነው ዛሬ የደረስነው የዚህ ሳምንት ጥናታችን የኋላ ታሪክ መቅድም ይላል የኋላ ታሪክ መቅድም ይላል ይህን አብረውን ሊያጠኑ ያሉትን ወንድሞቼና እህቴን ላስታውቅና ወደ ጥናታችን እንገባለን ዶክተር ዮናስ ግርማ ፓስተር ኤፍሬም ዳዊት እንዲሁም እህቴ ትዕትና በለጠ አብራኝ የምትቆይ ይሆናል ውድ አድማች ተመልካቾቻችን የእግዚአብሔር መንፈስ አብሮ እንዲቆይ ክብሩን እግዚአብሔር ብቻ እንዲወስድ ሰዓቱን ለእግዚአብሔር አሳልፈን ለመስጠት እህታችን ትህትና ጸሎት ታደርግልናለሽ። ጸል በሰማይ ያለ የምትወደን ቅዱስና መልካም አባታችን ጋር ገና እናመሰግናለን። ደሞ ዛሬም ጌታ ሆይ ቃልን ከፍተን በአንተ ቃል ዙሪያ ጌታ ሆይ ስላንተ የበለጠ ለማወቅ ይህንን እድል አዘጋጅተህ ስለሰጠህ እናመሰግናለን። አእምሮችንን ደግሞ በመንፈስ ቅዱስ እንድትከፍት አንተን የበለጠ ወደ ማወቅ እንድታደርሰን ለምንሃለን ጌታ ሆኛ ብቻ ሳይሆን የሚያዳምጡን የሚያዩን ሁሉ እንዲሁ እንድትባርካቸው አንተን የበለጠ ወደ ማወቅ ሁላችንም እንድታደርሰን እንጠይቃለን። በማዕከላችን አንተ ብቻ ተገኝ፣ ሁሉን ለክብር አድርግ። በክርስቶስ ያው ልጅ ስም ስትል አሜን። እግዚአብሔር ይባርክ ስቲቲ እናንተንም እግዚአብሔር አብስቶ ይባርካችሁ። ዛሬ ውድ አድማጭ ተመልካቾቻችን የመግቢያው ጥቅሳችን የሚያተኩረው በመጀመሪያ ቃል ነበረ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበረ ይላል የዮሐንስ ወንጌል ምዕራፍ 1 ቁጥር 1። ያለፈው ሳምንት የመጀመሪያው ትምህርታችን ላይ የዮሐንስ ወንጌል የመጨረሻ ክፍል የሚናገር ሲሆን የዮሐንስ ወንጌልን የመጨረሻ ክፍል ሀሳብ ነበር ያነሳ ነው። በዚህ ሳምንት ደግሞ የምናጠነው ሀሳብ አብዛኞቹ የአዲስ ኪዳን ጸሐፊዎች የሚያቀርቡበት አቀራረብ ሁልጊዜ መግቢያው ላይ የሚያቀርቡት ማለት የሚፈልጉትን ማስተላለፍ የሚፈልጉትን ሀሳብ ነው ለዚህም ደግሞ አንዳንድ እያነሳን የምንናገራቸው ይኖራሉ። ዮሐንስም እዚህ ጋር ያቀረበበት ሀሳብ ስለ ኢየሱስ ክርስቶስ ጠቃሚ እውነቶችን እንዴት ጠቅለል አድርጎ የሚያሳይ አሁን ያነበብኩትን ጨምሮ የሚያሳይ ሀሳብ ነው ያነሳው። ይህም ደግሞ አቀራረቡን በተለመደው አካሄድ ያደርገዋል። ያ ምንድን ነው? ኢየሱስ መሲህ መሆኑን፣ እሱ አምላክ መሆኑን፣ እሱ ፈጣሪ መሆኑን የሚያሳዩ ዋና ሀሳቦችን ያቀርባል። ከመቅደሙም ባሻገር በተለይ ደግሞ የዮሐንስ ወንጌልን ከአንድ ምዕራፍ አንድ ከአንድ እስከ 18 ያለውን በዚህ ሳምንት ጠቅልል አድርገን እንመለከታለን። ቀጥታ ወደ ፓስተር ልምጣ። እስቲ በዚህ ሳምንት አሁን ከአነሳነው ሀሳብ ጋር የሚያዝ ሀሳብ ልጠይቅ። ፓስተር እንደዚህ ይላል በዮሐንስ ወንጌል ምዕራፍ አንድ ከአንድ እስከ አምስት ባለው ሀሳብ ላይ በመጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበረ ይህ በመጀመሪያው በእግዚአብሔር ዘንድ ነበረ። ሁሉ በእርሱ ሆነ፣ ከሆነውም አንዳች ስንኳ ያለ እርሱ አልሆነም። በእርሱ ሕይወት ነበረች፣ ሕይወትም የሰው ብርሃን ነበረች። ብርሃንም በጨለማ ይበራል፣ ጨለማም አላሸነፈውም ይላል። እነዚህ ቃላት፣ ቃል የሚለውን ነገር ሲደጋግም እያየን ነው። ቃል ስለሆነው ስለ ኢየሱስ ክርስቶስ ምንድን ነው የሚያሳየን? ከዛ ባለፈ ደግሞ ለምንድን ነው የክርስቶስ መለኮታዊነት የትምህርታችን አስፈላጊ አካል እንዲሆን ያስፈልገው? እሺ አመሰግናለሁ። እግዚአብሔር የተመሰገነውም ስለ ዛሬው ጥናት እንግዲህ፣ ስለ ጌታችን እና መድኃኒታችን የሱስ ክርስቶስ ከተነገሩት እውነቶች ሁሉ ቀዳሚ ሆነው የሚመጣው እውነት አንድ እውነት ዛሬ የምናየው ይሆናል። እርሱም እርሱ ራሱ ቃል መሆኑ ነው። የዮሐንስ ወንጌል ዋናው ጭብጥ በመጽሐፉ መጀመሪያ ላይ የተቀመጠው ነው። ቅድም እንዳልከውና ጠቅላላውን መጽሐፍ ለመረዳት ይህንን መግቢያ ተደርጎ የተቀመጠውን ሀሳብ መረዳት በጣም አስፈላጊ ነው። ዮሐንስ ይህንን አስቀምጦ ነው የሚቀጥለው፣ እንድንረዳ ትንታኔ ውስጥ የሚገባው እንግዲህ ሐዋርያ ዮሐንስ እርግጠኛ ነኝ የዘፍጥረትን ሙሴ የጻፈውን ታሪክ የፍጥረትን ታሪክ እንዳነበበ ምንም ጥርጥር የለው። ምክንያቱም የዘፍጥረት ምዕራፍ አንድ አንድ ላይ ያለው ሀሳብ ይመጣል። ሙሴ መነሻ አድርጎ የወሰደው የፍጥረት ወይም በፍጥረት መጀመሪያ ላይ የተደረገው ነው አይደል? በመጀመሪያ እግዚአብሔር ሰማይና ምድርን ፈጠረ የሚለው ነው እና ዮሐንስ ደግሞ ከፍጥረት በፊት ወደ ነበረው ነው የሚወስደን። በመጀመሪያው እና ስድስቱም ቀን ከተፈጠረው በፊት ይወስደንና ለፍጥረት መከሰት ምክንያት የሆነውን ነገር ያስተዋውቀናል። ሁሉም ነገር ከመፈጠሩ በፊት የነበረው ስብዕና ዘላለማ የሆነው ማንነት በማን ውስጥ እንደነበረ ቃል በሚለው ውስጥ ሊነግረን ይጀምራል ማለት ነው። እንግዲህ የዮሐንስ ወንጌል ከመጀመሪያው ጀምሮ የነበረውን ቃል ወይም ሎጎስ ብሎ ይጠራውና ሃያ አንዱም የዮሐንስ ወንጌል መጽሐፍ ምዕራፍ ይህንን ቃል ምን ማለት ነው ማብራራት ነው። ሲነገር፣ ሲራመድ፣ ሲያይ፣ ሲያስብ፣ ሲተገብር ምን እንደሆነ ስጋ ለብሶ ማለት ነው። በኋላ እናየዋለን። በተለይ በሰኞ ዕለት ምን እንደሆነ ያብራራል። እንግዲህ የሰንበት ትምህርቱ እንደሚለው በመጽሐፍ ቅዱስ ከሚገኙ በዮሐንስ ወንጌልም ከሚገኙ ገጸ ባህርያት ይልቅ ክርስቶስ መሲ እንደሆነ ከመግቢያው ጀምሮ በግልጽ እንድንረዳ እድል የተሰጠን ሰዎች እንደሆነ ያመላክታል ማለት ነው። እንግዲህ የእግዚአብሔር ቃል የሚለው በጣም አሁንም ተወያይተን የማንጨርሰው ነገር ግን እጅግ ውብ እጅግ ድንቅ የሆነ ሀሳብ በውስጥ ያለው የተወሰነ ነገር ማየት እንችላለን። ዛሬ ከዚህ ሀረግ እንግዲህ ምን የሚለው ሀረግ ነው በጣም ወሳኝ የሚሆነው በመጀመሪያ ቃል ነበረ ካለ በኋላ ቃልም በእግዚአብሔር ዘንድ ነበረ የሚለው ሀረግ ላይ ትኩረት ብናደርግ ጥሩ ነው። ምክንያቱም እሱ ላይ ቁልፍ ሀሳቡን ይተነትነዋል። ከዚህ ሀረግ ተነስተን ስጋ የለበሰው ማን ነው ብለን ቁጥር 14 ላይ ስንሄድ ቃልም ስጋ ሆነ ይላል። አሁን መጀመሪያ ላይ ያስቀምጥ ነው ቃልም በእግዚአብሔር ዘንድ ነበረ። ከዚህ ሀረግ ውስጥ ቃልን ይወስድና ይሄ ቃል ነው ስጋ የሆነ አሁን ቃል አለ በእግዚአብሔር ዘንድ አለ። ቃል ነው ስጋ የለበሰው። ቀጥሎ ከቃል ቀጥሎ ያለው እግዚአብሔር የሚለው እንደ ዮሐንስ አጻጻፍ እሱ ስጋ አልለበሰም። ስለዚህ ቃል የሚለው ማን ነው? ወልድ ነው። ቀጥሎ ያለው ደግሞ እግዚአብሔር የሚለው ደግሞ አባት ነው፣ አብ ነው። ብዙ ጊዜ ክርስቶስ ራሱ ነው አብ የሚለውም ትምህርት አሁን በዓለማችን ላይ አለ። በዚህ እንደውም ብዙ የቤተ እምነቶች ተመስርተው ስጋ የለበሰው እግዚአብሔር አብ ነው የሚል ትምህርት አለ። ነገር ግን ይሄ ከዮሐንስ መጽሐፍ ትርጉም ከቃሉ አንጻር ስና ይህ አይሆንም። አንድ ሀሳብ እዚህ ጋ ማምጣት ፈልጋለሁ። በነገራችን ላይ በዮሐንስ ወንጌል መጽሐፍ ምዕራፍ አንድ ቁጥር አንድ ለመጀመሪያ ጊዜ እግዚአብሔር የሚለው ቃል ለአብ ነው የተሰጠው። በደምብ ካያችሁት ስለ ቃል በመጀመሪያ ቃል ነበረ ቃልም በእግዚአብሔር ዘንድ ነበር ይለ እና በእግዚአብሔር የሚለው አብ ይሄ እግዚአብሔር የሚለው አብ እንደሆነ አስተዋውቆ ነው ዮሐንስ የሚጀምረው። በዮሐንስ ወንጌል ማነው ዮሐንስ ወንጌል አራት 23 ላይ ኢየሱስ ክርስቶስ ለሳምራዊቷ ሴት የተናገረውን ሀሳብ ላማምጣት ፈልጋለሁ። ምክንያቱም አብ ነው ስጋ የለበሰው የሚለው ሀሳብ በጣም ስላለ ማለት ነው። ዮሐንስ ወንጌል አራት 23 ላይ ምን ይላል? ለሳምራዊቷ ሴት ነገር ግን በእውነት የሚሰግዱ ለአብ በመንፈስና በእውነት የሚሰግዱበት ጊዜ ይመጣል፣ አሁንም ሆኗል። አብ ሊሰግዱለት እንደዚህ ያሉትን ይሻል። እግዚአብሔር ምንድን ነው? መንፈስ ነው የሚሰግዱለትም በመንፈስና በእውነት ሊሰግዱለት ያስፈልጋቸዋል። አሁን ስለ አብ እየተናገረ ነው ያለው። ይሄ አብ ምንድነው አለ መንፈስ ነው አለ። እሱ ስጋ አልለበሰም ማለት ነው። በሉቃስ 24 39 ላይ ኢየሱስ ክርስቶስ ስጋ እንደሆነ ሲናገር እኔ ራሴ እንደሆንኩ እጆቼና እግሮቼ ነው እዩ በእኔ እንደምታዩት መንፈስ ስጋና አጥንት የለውም እኔን ዳሳችሁ እዩ አላቸው። ስለዚህ ቃል ስጋ የለበሰው አካል የሆነው ወልድ አለ። እዚህ ጋር ደግሞ ስጋ ያለበሰው መንፈስ የሆነው እንደ ጌታ ኢየሱስ ክርስቶስ ቃል አባ ስለዚህ ከዚህ ከቃል ጋር የነበረው እግዚአብሔር አብ እንደሆነ ቃል ደግሞ ወልድ እንደሆነ ምክንያቱም በዮሐንስ 1 14 ላይ እግዚአብሔር የሚለው አብን የሚያመላክት እንደሆነ ይታወቃል። 1 14 ላይ ወረድ ብለን ስናይ ግን ምንድን ነው ቃልም ስጋ ሆነ የሚለው ደግሞ ወልድን የሚያመላክት እንደሆነ እናለን ለማለት ነው። እንግዲህ ከዚህ ሀሳብ ጋር ሀሳብን መስጠት ትችላላችሁ። እኔ ተመልሼ እመጣለሁ። እሺ፣ ታንኪ ዩ ፓስተር። በጣም ጥሩ ሀሳብ ነው ያነሳው። እንደውም ቀጥል ግድ የለም፣ በደንብ እንመላለሳለን። ሌላ ሀሳብ የሚሰጥ ከሌለ ቀጥታ ወደ ዮሐንስ አንድ ከአንድ እስከ ሶስት እና አስራ አራት ጋር ልወስዳችሁ። እዚሁ ሀሳብ ላይ ነው። ውድ አድማጭ ተመልካቾቻችን፣ ከዚህ ሀሳብ አንወጣ፣ ምክንያቱም በጣም ወሳኝ ሀሳብ ነው። አንድ ማስመር የምፈልገው ነጥብ አለ። አሁን እያጠናን ያለው ነው ፓስተር፣ ስለ መለኮት ነው። መለኮትን ደግሞ በዚህ ትንሽ ጭንቅላት መረዳት ከባድ ነው። ነገር ግን መጽሐፍ ቅዱስ እስከገለጠልን ድረስ ግን ልንሄድ እንችላለን። ስለዚህ አሁን ስንወያይ የተሻለ እንትን ስለሆነን አደለም። ነገር ግን በተረዳነው መጠን እኛም እየተካፈልን እንሄዳለን። እናንተም በየዋህነትና ራስን ለእግዚአብሔር መንፈስ አሳልፎ በመስጠት እንድታደምጡን እንጋብዛችኋለን። በመጀመሪያው ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ ቃልም እግዚአብሔር ነበረ። አሁን ፓስተር ያልከው ሀሳብ ነው። ይህ በመጀመሪያው በእግዚአብሔር ዘንድ ነበረ፣ ሁሉ በእርሱ ሆነ፣ ከሆነውም አንዳች እንኳ ያለ እርሱ አልሆነም ይልና አለፍ ብሎ ቃልም ስጋ ሆነ አሥራ አራትን ጸጋንና እውነትንም ተመልቶ በእኛ አደረ፣ አንድ ልጁም ከአባቱ ዘንድ እንዳለው ክብር የሆነ ክብሩን አየን ይላል። እንደ ውነታችን ትትና ምን ማለት ነው? ይሄስ ሀሳብ እግዚአብሔር ለኛ ያለውን አሁን ፓስተር አስቀምጦታል። ይሄ ስጋን የለበሰው ከእግዚአብሔር ወይም ደግሞ መለኮት ከሆኑት አንዱ ወልድ የተባለው ነው ብለናል። እግዚአብሔር የሆነው ነው ብለናል። እሱ አሁን ከእኛ እንደ አንዱ ሆኗል። ይሄ ለእኛ ያለውን ፍቅር ምን ያሳያል? ይሄስ እግዚአብሔር ከኛ እንደ አንዱ መሆኑ ቀጥሎ በሚቀጥሉት ሀሳቦች ላይ እናያለን። ስለ እኛ ሊሞት የመጣው ነው። ቅድም ብያለው፣ ከፓስተርም ጋር ስናነሳ የዚህን ሀሳብ እንዴት ትጠቀለ ያለች ለእኛ ያለውን ፍቅር ምን ያሳያል? እንግዲህ ብዙ ስለ ዮሐንስ ወንጌል ስለተናገራችሁ ብዙ የምለው ነገር የለኝም፣ ግን ያስቀመጠበት መንገድ ከሌሎች ወንጌል ለየት ያለ መሆኑ በጣም ደስ ይላል። ምክንያቱም ቀጥታ ክርስቶስ የተባለ መሲ ነበረ እያለ አይደለም። ሄደው ምን አለው ቃል ብሎ ጀመረ። ያ ቃል ማን ነው ያለሁን? ያነበብናቸውን ስናይ ያ ቃል ማንነቱን እያሳየ ነው። ከዚህ በኋላም በምናደርገው ውይይቶች ማለት ነው። ና ያ ቃል ግን እግዚአብሔር እንደሆነ ቅድም ባነበብከው ጥቅስ ላይ እንመለከታለን ማለት ነው። ያም ቃል በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበረ ብሎ ያ እንግዲህ መለኮትነቱን የክርስቶስን መለኮትነት በግልጽ አስቀምጦልን እናያል። እዚህ በጣም ደስ የሚለው ነገር እንግዲህ ስለ እግዚአብሔር ማንነት ቅድም አንተም እንደተናገርከው በዚህ በጣም ውስን በሆነ አእምሯችን አስተውለን አንጨርሰውም ግን እንደው በተገለጠልን መጠን ለማወቅ በምንረዳበት ጊዜ ይሄ ታላቅ የሆነው አምላክ እንዴት ምን ያህል ወደኛ ሊቀርብ የፈለገ አምላክ እንደሆነ ነው በዚህ ውስጥ ማየት የምንችለው። እና ቁጥር 14ም የተናገርከው ቅድም ያነበብከው ምን ይላል? ያ ቃል የነበረው ክርስቶስ ሥጋ ሆነ ጸጋንና እውነትንም ተሞልቶ በእኛ ውስጥ በእኛ አደረ ይላል። ና ይሄ አደረ የሚለው ሀሳብ ከበፊት በብሉይ ኪዳን ዘመን ለሙሴ እግዚአብሔር የተናገረው ነበረ። ምን አለ እንግዲህ፣ ከማላቸው ማደር ስለፈለገ ከነሱ ጋር የበለጠ ቀርቦ እስራኤሎችን ሕዝቡን መምራት ይፈልግ ስለነበር በማላቸው አድር ዘንድ ምን ስሩልኝ አለ መቅደስ ስሩልኝ ብሎ እንደተናገራቸው እናያለን። በዘጻት 25 ቁጥር 8 ላይ ሄደን ብናነበው ጥቅሱን እንደዚህ ይላል። ዘጻት 25 ቁጥር 8 ላይ በመካከላቸውም አድር ዘንድ መቅደስ ይስሩልኝ ብሎ በግልጽ ተናግሯል እና እግዚአብሔር ምን አይነት አምላክ ነው? በጣም ታላቅ አምላክ ነው። ግን ራሱን በቃ በከፍታ አስቀምጦ ብቻ ለፍጥረቱ ግድ የሌለው ራሱን መግለጥ የማይፈልግ አምላክ ሳይሆን ራሱን የበለጠ እንደውም ቀርቦ በግለሰብ ደረጃ ራሱን መግለጥ የሚፈልግ አምላክ እንደሆነ ከዚህ ውስጥ እንረዳለን ማለት ነው እና መግለጥ ብቻ አይደለም ደግሞ የሰብአዊ ችግርን በተለይም ደግሞ የፈጠራቸውን የፍጥረቱን ትልቁን ችግር የኃጢአትን ችግር ማስወገድ ይፈልጋል። ለዛም ደግሞ አስቀድሞ ቃል ገብቷል። በዘፍጥረት አንድ አስራ አምስት ላይ እንደምናየው በሴቲቱና በዘሯ መካከል ጠላትነት እንደሚያደርግ ቃል ገብቶ ነበርና ያንን እውን የሚያደረግበትን መንገድ ነው ቃል ስጋ ሆነ ተብሎ ተገልጦ የምናየው ማለት ነውና ያ አምላክ አምላክ የሆነው ለዘላለም የሚኖረው ከኛ አእምሯችን በላይ የሆነው አምላክ ምንን ወሰደ የእኛን የወደቀውን ማንነት ወስዶ በመሀላችን አደረ በፊት በድንኳን ነበር አሁን ግን ማንነታችን ወስዶ ከእኛ እንዳንዱ ሆኖ በመሀላችን ሲመላለስ እንደነበረ መጽሐፍ ቅዱስም ዮሐንስ ወንጌልም ያንን ነው ቀጥሎ የሚገልጽል እና ይሄ የእግዚአብሔር ፍቅር ታላቅነት ከአእምሯችን በላይ መሆኑን እንድንረዳ ያደርጋል ማለት ነው መሞቱ ብቻ አይደለም መምጣቱ በእኛ መሀል ማደሩ እንደውም አንድ መጽሐፍ ቤተክርስቲያናችን የዘመናት ምኞት የሚለው መጽሐፍ ላይ ስናይ ክርስቶስ የወሰደው ምን አይነቱን ማንነት ነው ይላል። ይሄ መጀመሪያ አዳም ሲፈጠር የነበረውን ማንነት አይደለም የወሰደው። ያንን እንኳን ቢወስድ ለእግዚአብሔር በጣም ዝቅታ ነበረ። ግን የወሰደው ከዛ የባሰውን በአራት ሺህ ዓመት ሙሉ በኃጢአት ሲለፋ የነበረውን ሰባዊነትን ነው ወስዱ ወደኛ ተገኝቶ የምናገኘው በማላችን የተመላለሰው እና ይሄ በጣም ትልቅ የእግዚአብሔርን ፍቅር ያሳየናል። ምን ያህል እኛ ጋር ለመቅረብ እንደሚፈልግ ራሱን መግለጥ እንደሚፈልግ ችግራችንን በቃ ትቶን በኃጢአታችን እንድንሞት አይደለም ያደርገው መጥቶ የኃጢአታችን ዋጋ ለመውሰድ ራሱን ምን ያህል ዝቅ እንዳደረገ ማየት እንችላል እና የእግዚአብሔር ፍቅር ከአእምሯችን እጅግ በላይ ነው። መስቀሉ ብቻ ሳይሆን ኢንካርኔሽን በራሱ ሰባ ስጋ መልበሱ በራሱ እጅግ አድርጎ አጉልቶ ያሳየናል ማለት ነው። እና ይሄ በጣም እግዚአብሔር እንድናመሰግንበት የሚገባ ትልቁ አጀንዳችን ይሆን እንጂ። እግዚአብሔር ይባርክ፣ በደንብ ነው ያስቀመጥከው። እስኪ ዶክተር ጋር ከመምጣቴ በፊት ፓስተር ጋር ልመለስ፣ ምክንያቱም ሀሳቡ ተመሳሳይ ስለመሰለኝ የሁለታችሁን ሀሳብ ትጠቀልላለህ። ግን እንደው አሁን ዝም ብለን ስናስብ ቅድም ያነሳችሁትን ዮሐንስ በትልቁ ፎከስ ያደረገው የእሱ መለኮታዊነት ነው ስንል ሌላኛው ሳይድ የእሱን መለኮታዊነት የሚጠላም ጠላት ስላለ ነው የኢየሱስ መለኮታዊነት ምክንያቱም ይመሰክራል ሰይጣን ነገር ግን መለኮታዊ ቢሆን ኖሮ እና ስግደት አምልኮ የሚገባውን ኢየሱስን ለማጥፋት ነበር ታርጌቱ ግን እስቲ የኢየሱስ ሰው መሆን የኢየሱስን ማንነት ማወቅ ለእኛ አሁን ለምንኖረው ህይወት ምንድን ነው የሚጠቅመው እንግዲህ ከእሱ ጋር አስቀድሜ ማንሳት የምፈልገው ሀሳብ አለ። ምክንያቱም ለምንድን ነው ሌሎች ያልተጠቀሙትን ይሄ ቃል ወይም ሎጎስ የሚለው ዮሐንስ የተጠቀመው? በጣም የሚገርም አገላለጽ ነው መለኮትን ለመግለጽ ማንም ተጠቅመው ታቅሜ ይሄንን ቃል ከዛ በፊት። እንግዲህ ይሄ ቃል እንደ ዮሐንስ አባባል ስጋ ከመልበሱ በፊት በእግዚአብሔር ወይም በአባቱ አጠገብ ነበረ የሚለው መጽሐፍ ቅዱስ በደንብ ያስተምራል። ስለዚህ እሱ መለኮትነትን የተዋሰ እንዳልሆነ ሳይሆን ነገር ግን እርሱ በራሱ ልክ አብ በራሱ ሕይወት እንዳለው እርሱም ሕይወት እንዳለው እርሱም አምላክ እንደሆነ ይናገራል። ስለዚህ ሐዋርያ ዮሐንስ በወንጌል ውስጥ ለክርስቶስ በግልጽ ቃልም እግዚአብሔር ነበረ ተብሎ እንዲጻፍ አድርጓል ማለት ነው። እንግዲህ በሰው አእምሮ ውስጥ ያለውን ሀሳብ ለመግለጽ የሚቻለው ሰውየው በሚናገረው ቃል ነው። አሁን ይህ የሰንበት ትምህርት ሀሳብ ነው እየተዋየን ያለ ነው። ምን እንደሆነ እንደተረዳ ነው የምናብራራው በቃላችን ነው። ስለዚህ ሰዎች ኦኬ፣ የሰንበት ትምህርት ማለት እንደዚህ ነው ይላሉ። የሰንበት ትምህርት በእጃቸው ቢኖርም ባይኖርም፣ ቢኖራቸው መልካም ነው፣ እናበረታታል ልክ እንደዚሁ አብ ማን እንደሆነ ለእኛም ያለው ሀሳብ ምን እንደሆነ በቃሉ ሊገልጽ ወደደ ማለት ነው። እንደ ዮሐንስ አባባል ይህም በክርስቶስ በሙላት ስለተገለጸ የክርስቶስ አንዱ መጠሪያ የእግዚአብሔር ቃል እንደተባለ ከዮሐንስ እናያለን። ሐዋርያ ፊልጶስ አንድ ስፍራ ላይ ጌታው የአብን አሳየንና ይበቃናል አይደል? ዮሐንስ ወንጌል 14 8 ና 9። በቃ ሁልጊዜ ስለ አባቱ ሲያወራ አብ ልኮኛል የአብን ፍቃድ ላደርግ ነው የመጣው ሲል፣ በቃ እንዱ አሳየንና ይበቃናል። እንደው በብዥታ አትያዘን ነገር ነው። ከዛ በኋላ ጌታ ምንድን ነው በጠየቀው ጊዜ የመለሰው እሱ የመለሰው መልስ እርሱ የአብ ሀሳብ በሙላት የተገለጠበት ቃል እንደሆነ የሚያስረዳ ምንድን ነው ያለው? አንተ ፊሊጶስ ይህን ያህል ዘመን ከእናንተ ጋር ስኖር አታውቀኝ? ምን እኔን ያየ ማንን አይቷል? አብን አይቷል? ስለዚህ አብ ማን ነው? መለኮት ነው። አ የሱስን ምንድን ነው? አንደኛው መለኮታዊነቱ ነው። ስለዚህ የሱስን ያየ አብን አይቶ መለኮትን አይቷል ማለት ነው። እንዴስ አንተ አብን አሳየን ትላለህ? እኔ በአብ እንዳለው አብን በእኔ እንዳለ አታምንም እኔ የምነግራችሁ ቃል አያችሁ፣ ቃል የሚለውን ሀሳብ እንደገና ያመጣል። ከራሴ አልናገረው። ዮሐንስ ነው ይሄንን የሚዘግበው እንግዲህ። ቃል የሚለውን በደንብ እያስቀምጠ። ነገር ግን በእኔ የሚኖረው አብ ይልና እርሱ ስራውን ይሰራል ይል። የእሱ ቃል ነው። ስራውም የማን ነው? የእሱ ስራ ነው ይላል። ሌላም ስፍራ እኔና አብ ስንትነን? አንድነን ይላል። ከክርስቶስ የሚወጣው ቃል የራሱ ሳይሆን የማን ቃል ነው? የአብ ቃል ነው። በክርስቶስ የሚሰራው ስራ ክርስቶሳዊን የማን ስራ ነው የአብ ስራ ነው ስለዚህ እኔና አብ አንድ ነን እንግዲህ ይህ ጥቅስ አብና ወልድ በአካል ወይስ በሀሳብ አንድ መሆናቸውን ነው የሚያሳየው ስንል በሀሳብ አንድ ናቸው በአካል ግን የተለያዩ መሆኑን በርካታ መጽሐፍ ቅዱስ ማስረጃዎች እናያለን ዮሐንስ በምዕራፍ አንዳንድ ላይ ወንጌል ላይ ቃል ለሚለው የተጠቀሙ የግሪኩ ቃል ተመሳሳይ ሎጎስ ነው ሎጎስ የሚለውን ቃል ስናይ የተነገረ ወይም የተባለ የሚል ትርጉም ይይዛል ስለ እግዚአብሔር የተናገረ ማን ነው ከነቢያት ይልቅ እብራውያን ምዕራፍ አንድ አንድ ላይ ነው አይደል? እግዚአብሔር ለአባቶቻችን በብዙ አይነትና በብዙ ጎዳና በነቢያት ተናግሮ ነበር በነቢያት ተናግሮ ነበር ሁሉን ወራሽ ባደረገው ደግሞ አለማትን በፈጠርበት በልጁ በዚህ ዘመን መጨረሻ ለእኛ ተናገረን በቃሉ ማለት ነው። እርሱም የክብሩ መንጸባረቅና የባህሩ ምሳሌ ሆኖ ሁሉን በስልጣኑ ቃል እየደገፈ ኃጢአታችንን በራሱ ካነጻ በኋላ በሰማያት በግርማው ቀኝ ተቀመጠ ይላልና። በብሉ ኪዳን ሙሴን ስናይ ዘውልቅ 11 24 ላይ ሙሴ ወጣ፣ የእግዚአብሔርንም ቃሎች ለሕዝቡ ተናገር። አሁን ነቢያት ምንድነው የሚያደርጉት? ከእግዚአብሔር ይቀበሉና፣ እንደውም በኤርሚያስ 15 19 ላይ ስለዚህ እግዚአብሔር እንዲህ ይላል፣ ብትመለስ እመልስሃለሁ፣ በፊቴም ትቆማለህ፣ የከበረውንም ከተዋረደው ብትለይ እንደ አፌ ትሆናለህ ይላል። ይቀበሉና ሄደው ቃሉን ይናገራሉ እግዚአብሔርን ነው የሚወክሉት። ማውስ ፒስ የእግዚአብሔር አፎች ናቸው ይባላል እና ወደ ክርስቶስ ስንመጣ ግን ሐዋርያው ዮሐንስ በተለየ ሁኔታ ነው የሚያስቀምጥልን። ጳውሎስም የሚለው በልጁ በቃሉ ተናገረ። ይሄ እንደውም ቅድም እንደተባለው ቃል ይዞ የመጣ ሳይሆን እርሱ ራሱ የማን ቃለው? የእግዚአብሔር ቃል እንደ በፊቶቹ ነቢያቶች ሳይሆን ይሄ ቃል ምን ሆነ? ስጋ ሆነ። ስለዚህ ይህንን እንመለከታለን ሐዋርያ ዮሐንስ በመልእክቱ በአንደኛ ዮሐንስም ላይ ስለ ህይወት ቃል እያለ የሚለውንም ማንበብ እንችላል ከመጀመሪያው የነበረው አያቸው የመጀመሪያው የሚለው ሀሳብ አሁንም በዮሐንስ መልእክት ላይ ይመጣልና ህይወትም ተገለጠ አይተንማል እንመሰክረ ከአብ ዘንድ የነበረው ይላል አሁን በአንደኛ ዮሐንስ መጻፍ ላይ ከማን ዘንድ የነበረው ይህ የህይወት ቃል ቃል ላይ ህይወት ይጨምርና ከአብ ዘንድ ነበረ አብ አለ በሱ ዘንድ ነበረ አሁን ሙልነ መጽሐፍ ቅዱስን ስጠኝ ብል እዚህ ጋር በአንተ ዘንድ ያለውን መጽሐፍ ካል ይህን መጽሐፍ አንስቶት ሰጠኛል። ክሊር ነው፣ ሁለት መለኮታዊ አካላት እንዳሉ። ወደ መለኮታዊነቱ ስንመጣ የኔን እንደው ጥቂት ደቂቃ ለመጠቀም ብዙ ጥቅሶችን ስለ ክርስቶስ መለኮታዊነት ማንሳት እንችላለን፣ ግን በዋናነት የሚገልጸው ፍቅር አጋቢ የሚለው ቃል በአንደኛው ዮሐንስ አራት ስምንት ላይ ፍቅር የሌለው እግዚአብሔርን አያውቅም እግዚአብሔር ፍቅር ነው ይላል። እንግዲህ ፍቅር ማለት ከአንድ በላይ በሆኑ አካላት መካከል የሚገለጥ የግንኙነት መርህን። መለኮት በነጠላነት ብቻ እየኖረ ሳለ የፍቅር መለኮታዊ ማንነት ሊገለጥ አይችልም። ሰጭ አለ፣ ተቀባይ አለ። ዘላለማዊ የሆነው የእግዚአብሔር ፍቅር የመሆን ባህሪ ወልድ በስጋ ለብሶ ገለጡ። እግዚአብሔር ምንድን ነው? እግዚአብሔር መለኮት ምንድን ነው? ፍቅር ነው። ክርስቶስ ፍቅር ነው ወይ ብለን ስናይ ስጋ ለብሶ የተገለጠውን ስናይ መለኮታዊነቱን የምንረዳበት አንዱ አማራጭ ነው። ስለዚህ እግዚአብሔር ብሎም ፍቅሩ ምን እንደሚመስል ሊያሳየን የሚችለው መልአክ ወይም ሌላ ማንኛው ፍጡር ሳይሆን እርሱ ራሱ በማንነቱና በፍቅር ባሪው ከአብ ጋር እኩል የሆነ ነው እግዚአብሔር የሆነ ነው። ምክንያቱም እግዚአብሔር ፍቅር ነው ካለ የእግዚአብሔርን ፍቅር ሊገልጥ የሚችለው እሱ ራሱ እግዚአብሔር መሆን አለበት ብቻ ነው። መላእክት ፍጡር ናቸው። ቅዱሳን የምንላችው ማንኛውም ሌላም አለም ላይ የሚኖር ኃጢአትም ያልሰራ ፍጡር ቢኖር ነው እንደ እግዚአብሔር ፍቅርን ሊገልጽ አይችልም። የእግዚአብሔር ቃል ዮሐንስ ወንጌል 663 ላይ ምን ይላል? ህይወትን የሚሰጥ መንፈስ ነው፣ ስጋ ምንም አይጠቅም። እኔ የነገርኳችሁ ቃል መንፈስ ነው፣ ህይወትም ነው። ስለዚህ የእግዚአብሔር ቃል ምንድነው? ነው ህይወት ነው የእግዚአብሔር ቃል ብሎ አይደል ዮሐንስ የጀመረው። ይሄ ደግሞ ራሱ ምንድ ነው? ህይወት ነው። የእግዚአብሔር ቃል የእግዚአብሔር ህይወት ነው። ይህ ቃል አሁን በአዳም ስንመለከት ተጣሰ። አዳም ህጉን ምናለ ቃሉን ጣሰ ተላለፈ። ስለዚህ ይህንን ቃል ወደ ቦታው ለመመለስ ህጉን ወደ ተጣሰበት ከመጣሱ በፊት ወደ ነበረበት ስፍራ ለመመለስ የሚከፈል ዋጋ መስጠት አለበት። ፍትህ መሟላት አለበት። ስለዚህ ይህንን ሊከፍል የሚችለው ከእግዚአብሔር ህይወት ቃል ጋር እኩል ህይወት ያለው አካል መሆን አለበት። ምክንያቱም የእግዚአብሔር ቃል የእግዚአብሔር ህይወት ነው። የእግዚአብሔር ህይወት የራሱ ነው። ይህንን ቃል አዳም ወይም ሰው ተላለፈ። ወደ ቦታው ለመመለስ የህይወት መከፈል አለበት። የመላእክ፣ የሌላ ፍጡር ህይወት ይህንን በፍጹም እንዲተካ አይችልም። ኃጢአትን የማያውቁ መላእክት እንኳን ሰው የጣሰውን የእግዚአብሔርን ሕግ ዋጋ የሚያህል ህይወት የላቸውም። ያን የሚያህል ህይወት የላቸውም። የክርስቶስ ህይወት ብቻ ነበር ሰውን ወደ እግዚአብሔር ምህረት ከወደቀበት አዘቅት አንስቶ ነፃ ሊያወጣ በሁለተኛ ደረጃ ደግሞ የእግዚአብሔርን ፍትህ ሊያሟላ የሚችለው ስለዚህ ራሱ መምጣት ነበረበት። ይህንን ሀሳብ እናያለን። እንግዲህ በተወሰነ ጥሩ አንስተዋል፣ ምክንያቱም አሁን የመለኮትነቱን ዋና ሀሳብ ነው። አሁንም ውድ አድማጭ ተመልካቾቻችን እያጎላን ያለ ነው። ወደ ዶክተር ልምጣ። እኔም ሀሳብ አለኝ። ከዚህ ባሻገር የክርስቶስ መለኮትነት ከፍቅሩ ባሻገር ፈጣሪነቱ በራሱ በጣም የሚያሳይ ነው፣ ምክንያቱም እንደው እዚህ የመጀመሪያው ቁጥር ላይ ብናነብ በዮሐንስ ምራፍ አንድ ላይ ምን ሆነ ይላል። ሁሉ በእርሱ ሆነ አደለም የሚለው ቁጥር ሶስት ላይ ማለት ነው። ሁሉ በእርሱ ሆነ ከሆነውም አንዳችስ እንኳ ያለ እርሱ አልሆነም ይላል። ይሄ የእግዚአብሔር ትልቁ ባህሪ አንዱ የእግዚአብሔር ማንነት መገለጫው ፈጣሪነቱ ነው፣ አደል ሰማይና ምድርን የፈጠረ በቤተክርስቲያናችን በጣም የምንወደው እንደተልኮ የተሰጠን ሚሽናችን ላይ የምንወደው በራይ መጽሐፍ ላይ ሰዎችን ወደ ማን ነው እንድንመልስ የተጠራ ነው? ወደ ፈጠረው ምን ወደ ፈጠረ ሰማይ ምድርን ወደ ፈጠረው ይላልና ራዕይ ምዕራፍ 14 ላይ ከ6 ጀምሮ ሚላል በምድር ለሚኖሩ ለሕዝብ፣ ለነገድ፣ ለቋንቋ፣ ለወገንም ሁሉ ይሰብክ ዘንድ የዘላለም ወንጌል ያለው መልአክ ከሰማይ መካከል ሲበር አየሁ። በታላቅም ድምጽ የፍርዱ ሰዓት ደርሷልና እግዚአብሔርን ፍሩ። ይሄ እግዚአብሔር ማን ነው ይላል ሰማይንና ምድርን ባህርን በውስጣቸውም የፈጠረ። ስለዚህ የእግዚአብሔር ትልቁ መገለጫው አንዱ ፈጣሪነቱ ነው። ይሄ ደግሞ ክርስቶስም ጋለ ሁሉ በእርሱ ሆነ ማለት ያለ እርሱ አንዳች አልሆነ የሚላል እና የክርስቶስ መለኮትነት ከፈጣሪነቱ በላይ የሚያሳይ ሌላ ነገር ለማፍቃሪነቱ በትክክል ያሳያል። ፈጣሪነቱ ራሱ መለኮትነቱን በደንብ ያስረዳል። በትክክል አስቀምጣችታል። የሚቆምልን ስለ እውነት የሚከፍልልን እርሱ ኢየሱስ ለእኛ ከሰማይ ሰው ሆኖ አማኑኤል ሆነልን። ታዲያ እኛ ድርሻ ምንድን ነው? ነው የክርስቶስ ሚስጥር የክርስቶስ ቤዛነት ሚስጥር በአእምሯችን የሚገለጠው ራሳችንን ለመንፈስ ቅዱስ አሳልፈን ስንሰጥ ነው። መንፈስ ቅዱስ ለእኛ እንዴት እንደሚገባን ሳናቅ ይገልጥልናል። የምንረዳው መኖር ስንጀምር ነው። ምክንያቱም የገለጠልን መንፈስ ቅዱስ ከሆነ ያንን ምን ይለናል ያኖረናል። ይሄ ትልቁ ሀሳብ ነው። የምንኖረው ክርስቶስ በመንፈስ ቅዱስ ተመራ አይደል? ወደ በረሃም ለመፈተን በመንፈስ ቅዱስ ተመራ። ዛሬ ሕይወታችንን እንዴት እየመራን ነው? ይሄን ለሁላችን የምጠይቀው ጥያቄ ነው። አብራችሁን ስለቆያችሁ እግዚአብሔር ይባርካችሁ። ሳምንት በአዲስ ሀሳብ፣ በአዲስ ርዕስ እንመጣለን። ክርስቶስ መሲህ የመሆኑ ምስክሮች በሚል ርዕስ እነማናቸው? ምስክሮች ምንድን ነው የመሰከሩት የሚለውን አብረን እናጠናለን። እስከዛው ድረስ ግን ለሚኖራችሁ ጥያቄ ለሚኖራችሁ አስተያየት በስክሪኑ ላይ በምታዩት አድራሻ ብትልኩልን ሁል ሁልጊዜ ዝግጅዎች ነን። እግዚአብሔር ይባርካችሁ። መልካም ሳምንት።